በአቶ ልደቱ አያሌው ክስ የመጀመሪያ ደረጃ መቃወሚያ መርምሮ ብይን ለመስጠት ለዛሬ ቀጠሮ ሰጥቶ የነበረው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ዛሬም ሌላ ቀጠሮ ሰጠ። በአቶ ልደቱ ዋስትና ይግባይ ላይ ትላንት የግራ ቀኝ ክርክር የሰማው በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ውሳኔ ለመስጠት ለመስከረም 26 2013 ዓ.ም የመጀመሪያ ቀጠሮ ሰጥቷል። ሙክታር ጀማል ዝርዝራለው። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ሕገወጥ መሳሪያ ዝውውር አዋጅ ቁጥር 11 76 ሕዝባር 2012 አንቀጽ 22 ሕዝባር ሦስትን ተላልፏል ብለው በአዳማ ችሎት የቀረቡት አቶ ልደቱ አያሌው ክስ መዝገብ ለዛሬ የቀረበው የክስ መቃወሚያዎች አግባብነት ካለው ሕግ ጋር መርምሬ ትእዛዝ ለመስጠት ጊዜ ይሰጠኝ ብሎ ፍርድ ቤቱ በጠየቀው መሰረት ነው። በመስከረም 12 2013 መርምሬ ትእዛዝ ለመስጠት በቂ ጊዜ አላገኘውም ብሎ የነበረው ፍርድ ቤት በዛሬው ቀጠሮ መዝገቡ ለምርመራ አስቀድሞ ስላልወጣና ዛሬ ለችሎት የቀረበ በመሆኑ ይህም የፍርድ ቤቱ አሰራር ችግር መሆኑን በመግለጽ ይቅርታ የጠየቁት የችሎቱ ዳኞች በቂ የምርመራ ጊዜ ለማግኘት ሲባል እና በአቶ ልደቱ ጠበቆች በኩል በቀረበው የክስ መቃወሚያዎች ላይ ብይን ለመስጠት እንደገና ለመስከረም 28 2013 ቀጠሮ ተሰጥቷል። በትላንትና ዕለት በኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት በታገደው የአቶ ልደቱ አያሌው ዋስትና ላይ ክርክር ለማድረግ የተቀጠረው ችሎት ግራ ቀኙን ክርክር ሰምቷል። የኦሮሚያ ጠቅላይ አቃቢ ሕግ በዋስትና ሂደቱ ላይ ሁለት መቃወሚያዎችን አቅርቧል። አቶ ልደቱ ለሕክምና ውጭ ሀገር ከሄዱ ሊጠፉ ስለሚችሉና ከእስር ቤት ከተለቀቁ የፖለቲካ ሰው ከመሆናቸው አንጻርና ደጋፊዎች ስላላቸው መረጃ ሊያሸሹ ስለሚችሉ የዋስትና መብታቸው እንዳይጠበቁ ሲል ለፍርድ ቤቱ መከራከሪያውን አቅርቧል። የአቶ ልደቱ አያሌ ጠበቆች በበኩላቸው አቶልደቱ ባለፈው ዓመት የልብ ቀዶ ሕክምና አድርገው በአመቱ እንዲመለሱ ቀጠሮ የተያዘላቸውና የአስም ህመምተኛም ስለሆኑ በቀጠሯቸው ተገኝተው መታከም ባለመቻላቸው ጤናቸው አደጋ ውስጥ መሆኑን ገልጸዋል። የህመም ደረጃቸው ደግሞ ለኮሮና ወረርሽኝ ከፍተኛ ተጋላጭ የሚያደርግ በመሆኑ ከእስር ቤት ውጪ ሆነው ክሳቸውን እንዲከታተሉ ጠይቀዋል። በዋስትና ከተፈቱ መረጃ ያሸሻሉ ለተባለው መቃወሚያ መሳሪያውንም ጨምሮ ሁሉም መረጃ በእጃቸው እያለ ሊደበቅ የሚችል መረጃ የለም ብለዋል የአቶ ልደቱ ጠበቆች። አቶ ልደቱ በማከልም ራሳቸው ለፍርድ ቤቱ እንዳስረዱት መንግሥት ራሱ ባስታጠቀኝ መሳሪያ ህገወጥ ነው ብሎ ከሶይን ሲያበቃ በመቶ ሺህ ብር ዋስትና እንድፈታ ፍርድ ቤት ከፈረደልኝም በኋላ አላግባብ ታስሬ ይገኛለሁ ሲሉ ለፍርድ ቤቱ አስረድተዋል። እኔ ከዚህ ቀደምም ውጭ አገር ሄጄ ሕክምና ተከታትዬም ይሁን በሌላ ጉዳይ ወደ ሀገሬ በሰላም መመለሴ በቂ ሪከርዶች አሉኝ ያሉት አቶ ወልደቱ አሁን ከሀገር የምሸሽበት ምክንያት የለኝም ብለዋል። ፍርድ ቤቱ የግራ ቀኙን ክርክር ከሰማ በኋላ የዋስና ጉዳይን በተመለከተ ውሳኔ ለመስጠት ለመስከረም 26 2013 ቀጠሮ ሰጥቷል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ። Voice of America